ዋና ስራው የኢትዮጵያን የአበባ አስከ ዝናብ ፍሬ ልማት እንዲስፋፋ ከመንግስት ጋር ሆኖ መስራት ነው። በዘርፉ ላይ የሚታዩ ችግሮችን ከሚመለከታቸው አካላት ጋር አቅርቦ መፍታት ነው። እንደዚሁም ደግሞ ዘርፉን በአገር ውስጥም ሆነ በዓለም አቀፍ ደረጃ በሚደረጉ ማንኛቸውም ውይይቶች፣ ኤግዚቢሽኖች፣ ንግድ ትርኢቶች ላይ በመገኘት ዘርፉን መወከል ነው። እንግዲህ በአጠቃላይ ስታየው ለዚህ ዘርፍ ልማት ገበያ እና ገበያ ማስተዋወቅ የመሳሰሉትን ሁሉ ወክሎ ያለ ማህበር ነው። እንግዲህ አቶ ጸጋዬ፣ ይሄ ዝግጅት ጋቢና ቪኦኤ ነው። ለመቀራረብ ያህል አንተ ብዬ ነው የማነጋገርህ ዛሬ። አትቀየምም፣ አይደለም? በጣም ደስ ነው የሚለኝ ትክክልም ነው። ጋቢን አስቀምጠንህ ለዛውም ባትቀየመን ይሻላል። እሺ፣ ታዲያ ወደ ውጭ ገበያ ነው እንግዲህ የሚቀርቡት ብዙዎቹ፣ ለሀገር ውስጥ ገበያም ፍጆታ የሚውሉ ምርቶች አሏችሁ? በአብዛኛው ዘጠና በመቶ ማለት እንችላለን፣ ዘጠና አምስት በመቶ ማለት እንችላለን የምናመርታቸው ምርቶች ለውጭ ገበያ የሚውሉ ናቸው። በተለይ አበባው መቶ ከመቶ ማለት እንችላለን። ያን ደግሞ እንዳንል ትንሽ በጥራት ምክንያት በተለያዩ ምክንያቶች ለውጭ የማናቀርባቸው ለሀገር ውስጥ ገበያ የሚቀርቡ አሉ። አትክልትና ፍራፍሬው ደግሞ እንደዛው ዋና አላማችን ለውጭ ሀገር ገበያ ማቅረብ ስለሆነ እሱም ማለት እንችላለን ዘጠና በመቶ የሚመረተው ለውጭ ገበያ እንደመሆኑ መጠን ያንንም ደግሞ ለውጭ ገበያ የምንልከው ነው እና የእኛ ማህበር አባላትና የማህበራችን ዋና አላማውም ደግሞ ኤክስፖርቱ ላይ ወይም ደግሞ የውጭ ንግዱ ላይ የተሰማሩትንና የሚሰማሩትን ድርጅቶች እና ግለሰቦች ነው የሚወክለው። እንግዲህ እንዴት ነው ወደ ውጭ ገበያ እነዚህን አትክልትና ፍራፍሬ እንልካለን አበባ እንኳ የሚገባ ነው ስትሉ መቼም ቲማቲም በቅርጫት አድርጋችሁ ወይም ደግሞ ሸንኮራ አገዳ በገመድ አስራችሁ እንደማትልኩ ነው የሚገባኝ። እንዴት ነው ለውጭ ገበያ የሚቀርቡት የኢትዮጵያ አትክልትና ፍራፍሬዎች? የኢትዮጵያ አትክልትና ፍራፍሬዎች በመጀመሪያ ደረጃ በሁለት ነው የምንከፍላቸው። አንደኛው ለአውሮፓና ለመካከለኛው ምስራቅ የምንልካቸው፣ እንደዚሁም ደግሞ ሌሎቹ ኦሪጂናል ማርኬት ወይም ደግሞ የአካባቢው አገሮች ላይ የምንልካቸው እንደነ ጂቡቲ፣ ሶማሌ፣ ሱዳን የመሳሰሉትን ነው። በእነዚህ በሁለቱ ስንከፍል ላቸው ወደ አውሮፓና መካከለኛው ምስራቅ ገበያዎች የምንልካቸው የአትክልት አይነቶቻችን ለመጥቀስ ያህል ፍሬንች ቢንስ የምንለው አለ፣ ማንዤቱ፣ ሹገር ስናፕ በአማርኛ ስማቸው ስለሌለኝ ነው። እናኮሶሊያ አይነት የአተር አይነቶች አሉ። ሌሎቹም ደግሞ ለመካከለኛው ምስራቅ የምንልካቸው ደግሞ እንደ ሰላጣ እዚህ ኩኒ ከቲማቲምም የቲማቲም ቼሪ ቲማቲም የምንላቸው ቲቲሚሾቹ፣ የፈረንጅ ቃሪያ እንደዚሁም የሚያቃጥል የሀገራችን ቃሪያዎች የመሳሰሉት ናቸው። እና ወደ አካባቢው ሀገሮች ደግሞ በስፋት ልክ የኛው አገር ገበያ ውስጥ እንደሚቀርበው የምናቀርባቸው፣ ሌሎቹ ደግሞ እንደነ ቲማቲም፣ ሽንኩርት፣ ድንች በአነስተኛ አርሶ አደርም ድሬዳዋ አካባቢ እየተመረቱ የሚልኩ የሚላኩት አሉ ብርትኳን ለማንኛቸውንም ብቻ ኢትዮጵያ ውስጥ የምንጠቀማቸው ለጅቡቲም ደግሞ ገበያ የምናቀርባቸው አሉና በአብዛኛው ግን በአብዛኛው እኛ ማህበር ውስጥ ያሉት አውሮፓና መካከለኛው ምስራቅ ሀገሮች ላይ ነው ምርቶቻችንን የምናቀርበው። እንግዲህ በሁለት አይነት ነው የምንወስደው። አንደኛው ትኩስ ምርቶች የሚባሉት ናቸው። ሌላዎቹ ደግሞ የተቀነባበሩ ምርቶች ናቸው። የተቀነባበሩ የሚባሉት አሁን አንተን በጠቀስከው የቲማቲም ብልህ ወይም ደግሞ የቲማቲም ጁስ እንደዚሁም ማልማላታ የሚሰሩ አሉ። እኛ በአብዛኛው ለውጭ ገበያ የምናቀርባቸው ትኩስ የሚባሉት ትኩስ ማለት እንግዲህ ፍሬሽ ለማለት ፈልጌ ነው። ተቀጥፈው ደንበኛችን በሚፈልገው መልኩ ተደራጅተው በደንበኞቹ ወይ ደግሞ በገበያው ፍላጎት መሰረት እሴት ጨምረን የምንልካቸው ምርቶች አሉ። ለምሳሌ ዛሬ ከኔ እርሻ የተለቀመ የአትክልት ምርት ዛሬ ማታውን ተሰርቶ ቀዝቅዞ ነገ ወደ ገበያው ይሄዳል። ከተለቀመበት ሰዓት ጀምሮ ከሀያ አራት እስከ ሰላሳ ስድስት ሰዓት ውስጥ ለገበያው እናቀርበዋለን። ይሄ አንዱ ትልቁ የእኛ የመወዳደሪያ አቅማችን ሆኖ የገበያ አድማሳችንን እያሰፋን ያለንበት ነው። እንግዲህ አቶ ጸጋዬ፣ እረፍት እናድርግና ተመልሰን የምንወያይባቸው ጉዳዮች አሉ። ይሄ የወጣት ዝግጅት ነው። ስለዚህ ወጣት አድማጮች በተለያዩ አካባቢዎች ጥያቄዎች ይኖሯቸዋል። እነሱም ሊሰሯቸው የሚፈልጉ ከሆነ ወደ ውጭ ገበያ፣ ለሀገር ውስጥ ገበያ እንዴት መምጣት ይችላሉ? ማቀነባበር እንደዚሁም ደግሞ የሚጨመሩ ሴቶችም ላይ እንነጋገራለን። አብራችሁ አንድ ወጣት ለምሳሌ ማንጎ በስፋት ያለበት አካባቢ ያለ ያለች ወጣት በዚህ የወጪ ገበያ ውስጥ አቀነባብሮም ሆነ በቀጥታ ለመላክ የሚፈልጉ ቢሆን ምንድናቸው ማወቅ ያለባቸው መረጃዎች? እንግዲህ በመጀመሪያ ደረጃ የምንልክበትን አገር ገበያ ፍላጎት ማወቅ አለብን። እኔ ስነሳ ለአውሮፓ ነው፣ ለመካከለኛው ምስራቅ ነው፣ ወይስ ለአፍሪካ ጎረቤት ሀገሮቻችን ነው የሚለውን ይዤ ነው መነሳት ያለብኝ። ያንን ይዤ ስነሳ የትኛው ምርት ላይ ነው ተወዳዳሪ መሆን የምችለው? ይሄንን እኔ ላመርት የምችለውን ምርት ሌሎች ሀገሮች አምርተው ገበያ ላይ አምጥተው ከእኔ ርካሽ የሚሸጡት ከሆነ የገበያ ጥናት ማድረግ ይጠበቅብኛል። ለምን እንዴት ነው ግን የሚደረገው? ለማቋረጥ ሳይሆን ይገልጹታል። እንዴት ነው የገበያ ጥናት የሚደረገው? ለምሳሌ የገጠር አካባቢ ያለ አንድ ወጣት ያለች አንዲት ወጣት ብትሆን ማንጎ አለ። እንዴት ሊቀነባበር ውጭ ገበያ ሊቀርብ እንደሚችል እውቀቱ አለ፣ ግን ወደዛ ለመሄድ አቅም ባይኖራቸውም እንዴት ማወቅ ይችላሉ? እንግዲህ በሁለት መንገድ ማወቅ ይችላሉ። አንደኛ በዚህ ዘርፍ ላይ የተሰማሩ ባለሀብቶችን ቀርቦ ከእናንተ ጋር ምርቴ ወደ ውጭ የምሄድበት ገበያ አለ ወይ? ወይ ደግሞ እናንተ እየረዳችሁኝ ቴክኒካል ድጋፎች እየሰጣችሁኝ አምርቼ የእናንተ የኮንትራት አምራች አንደኛው በዚህ መነጋገር ነው። ሁለተኛ ደግሞ በዚህ ዘርፍ ላይ ይሄን ዘርፍ ለመደገፍ የተቋቋሙ የእኛ ማህበር አይነት የሆርቲካልቸር ልማት ኤጀንሲ አይነት የግብርና ሚኒስቴር መዋቅሮች ወይም ደግሞ የክልል ግብርና መዋቅሮች አሉ። ፍላጎትን ወደዛ ይገልጹና እነዛ በዚህ ብዘርፍ ሊሰማሩ የፈለጉ ሰዎች በስራው ላይ ከተሰማሩ ሰዎች ጋር የሚገናኙበት ወይም ደግሞ ድጋፍ የሚሰጡ መስሪያ ቤቶች ጋር እንዲገናኙ የሆኑና ውይይት ይጀመራል። እኔ ማንጎ ላመርት እፈልጋለሁ ሲል አንድ ሰው መጀመሪያ ማንጎ የሚመረትበት የአየር ንብረት የአፈር አይነት በመስኖ ከሆነ የመስኖ ውሃ አለ ወይ ብሎ፣ እነዚህ ቅድመ ሁኔታዎች በሱ በኩል የቤት ስራውን ይሰራና ወደሚቀጥለው ደረጃ ቅድም እንዳልኩት አብረው ሊሰሩ ወደሚችሉ ድርጅቶች ወይ ደግሞ ግለሰቦች ይመጣል። እሱ እንግዲህ የመጀመሪያው ምዕራፍ ይሆንና ቀጣዩ ምዕራፍ ደግሞ የሚሆነው የገበያ ድርሻን ማስፋት ነው። በተለይ የአንድ የግብርና ምርትን አጠቃላይ የሆነ መጨረሻ ላይ ለዛ ምርት የሚከፈልበት ዋጋ ላይ በመቶኛ ሲሰላ የተሻለ ገቢን ማግኘት ይፈልጋል ማንም የንግድ ተቋም። እርስዎም በርካታ የንግድ ተቋሞች ስላሉት ከመጨረሻው ዋጋ የቻሉትን ያህል ማግኘት ይፈልጋሉ። ስለዚህ ይህን ለማድረግ ደግሞ እሴቶች መጨመር ያስፈልጋል። የውጭ ገበያን ማጥናት ያስፈልጋል። እንዴት ወደ ውጭ ሀገር እንደሚሄድ አገሮቹ በሙሉ ያላቸው መሟላት ያለባቸው መስፈርቶች አሉ። ሄኖክ ምን ይመስልሃል? ሁልጊዜ ተወዳድረን ልናሸንፍበት የምንችለውን የምርት አይነት መምረጥ አለብን። በግለሰብ ደረጃም ሆነ ብዙዎች ደግሞ በአንድ አካባቢ ያለ ነው አንድ አይነት ምርትን አምርተን መጠናችንን ጨምረን ጥራታችንን ጨምረን በጋራ ለአንድ ገበያ ስናቀርብና እኔ ብቻዬን አንድ ምርት አምርቼ ለገበያ ሳቀርብ የገዢዎችን ትኩረት የምንስብበት ሁኔታ መኖር አለበት። ገዢዎች ሁልጊዜ ጥራት ያለው ምርት ብዛት ሲኖረው እና ቀጣይነት ያለ አቅርቦት ሲኖር ነው።